የወጣቶች ዓለም ኢትዮጵያ ውስጥ በተለያዩ አካባቢዎች በተካሄዱ የተቃውሞ ሰልፎች ላይ በይበልጥ የሚሳተፉት ወጣቶች ናቸው። ጥያቄያቸው ተመሳሳይ ነው። ያለ አግባብ የታሰሩ እስረኞች ይፈቱ፣ የሰብአዊ መብት ይከበር፣ ፍትህና መልካም አስተዳደር ይስፈን የሚሉት ጥቂቶቹ ናቸው። የነገ ሀገር ተረካቢ ነው የሚባለው ወጣት ከዚህም አልፎ በተደጋጋሚ የስርዓት ለውጥ እንደሚፈልግ ጠይቋል። በተለይ በኦሮሚያና ና አማራ ክልል በተደጋጋሚ የተካሄዱት ተቃውሞዎች በመንግስት ላይ ጫና እንደፈጠሩና ባለፉት ሳምንታት ክሳቸው ተቋርጦ ከስር ለተለቀቁ በሺዎች የሚቆጠሩ እስረኞች መፈታት ምክንያት እንደሆኑ ራሳቸው ተቃዋሚዎች ተጫዋቾቹና የፖለቲካ ተንታኞች ይናገራሉ ስሙን ያልገለጸልን አንድ የቄሮ ወይም የወጣቶች ተቃውሞ ተሳታፊ እንደሚለው ወጣቱ ተቃውሞውን ካሰማ በኋላ ጥያቄው ሀምሳ በመቶ ተሰሚነት አግኝቷል አሁን በፍቃዱ ሳይሆን ያንን ያደረገው ስለተቸገረና እንደፈለገው እንትን ማለት ስላልቻለ ብቻ ነው እንጂ እኔ ለእኛ አዝኖ ይህንን እንትን መልስ የሰጠን አይመስለኝም። ብቻ ይሄ የፖለቲካ ፓርቲዎች ከተለያዩ ስለተነሱበትና የሀገሪቱ እንትንም ቀውስ ላይ ስለደረሰ ነው። ይህንን መልስ የሰጠን እንጂ ለእኛ አዝኖና በእኛ ፍርሃት አይመስለኝም። ይሁንና የወጣቶቹ ተሰሚነት በአጭር ጊዜ ውስጥ ተመልሶ ወደ ነበረበት ቦታ ተመልሷል ይላል ወጣቱ። ወቅታዊው የአስቸኳይ ጊዜ አዋጅ በወጣ ማግስት እሱና ሌሎች አንድ መቶ ሃምሳ የሚጠጉ ወጣቶች ጭራሽ ስራ አጥ ሆነዋል። ነዋል ለምሳሌ፣ አሁን እንደኛ አካባቢ እንደ ወጣቶች ተደራጅተን እየሰራን ነበር። መንግስት በዘረጋው እንትን ማለት ነው ስራ አጦችን አንድ ላይ አደራጅቶ ክፍት በሆነ እንትን ላይ እየሰራን ነበር። በቤተሰቦቻችን ማሳ ላይ ማለት ነው። እዛ አጠገብ መከላከያ ነበረ አየር ኃይል የሚባል ማለት ነው። ደብረዘይት አካባቢ እና ያንን አሁን ልክ ይሄ የአጭሬ ጊዜ አዋጅ ከወጣ በኋላ እኛ ቆይተናል። ስራ ወደ ስራ ከገባን አሁን ይህንን መከታ አድርጎ እንግዲህ እኛን እንትን ለማለት አንድ መኪና ሙሉ ወታደር እዛ አወረዱና ከዛ አባረሩ እና በቃ ይህንን መከታ አድርጎ ሊጎዱን ነው ብለን እኛም ዝም አልን። እኛ ትንሽ እንግዲህ የሆነ እንትን ብናሳይ ሌላ ነገር ሊወስዱ ሌላ እርምጃ ሊወስዱ ነበር። ግን እኛ ቀጥ ብለን እስቲ ነገሩ ይረጋጋ ብለን ነው ዞር ያልነው። ተመለስን ማለት ነው ወደ ጨለማ። ምንም እንትም ማለታችን ስሜት ሽ ጎንደር አካባቢ የሚኖረው ሱልታንም የወጣቱ ተሳትፎ በከፊልም ቢሆን መፍትሄ አስገኝቷል ከሚሉት አንዱ ነው። እሱ ያው የተወሰነ እምቢሆን ለውጥ ያመጣል። ሁሌም አምባገነን ሆኖ እኮ መቆየት አይቻልም። የህዝብ ግፊት ለውጥ የማያመጣበት መንገድ የለም። ካሁን በፊትም ያሉ የነበሩ አጼዎች፣ የትኛው መንግስት በህዝብ ግፊት ነው ስልጣን የለቀቀው? በአንድ በኩል ይህንን የወጣቱን እንቅስቃሴ የሚደግፉ እንዳሉ ሁሉ፣ በሌላ በኩል ደግሞ ወጣቱ ንብረት እያወደመ ነው እና አግባብ ያልሆነ ነገር እየሰራ ነው የሚሉ አሉ። አንተ ምንድን ነው በትክክል የታዘብከው? ለምሳሌ በተቃውሞ ሰልፎች ላይ እኔ እንደወጣት ንብረት በማውደም ምንም ተሳትፌም አላውቅም። በእርግጥ ሰላማዊ ሰልፍ እስከሆነ ድረስ አምቡላንስ መቃጠል የለበትም የትኛውም የመ የመንግስት ገንዘብ ማለት የህዝብ ገንዘብ ነው። አምቡላንስ ነው፣ ሶስት አራት አምቡላንስ መንገድ ላይ እዛ ኦሮሚያ አካባቢ ነው፣ አዲስ አበባ ሰሞኑን ሲሄድ ያየሁት እና እሱ እሱ አለ አምቡላንስ እና አልኮል የጫኑ ተሳቢዎች ብዙ ወድሟል። እሱ እንደ ሀገር ይሄ የተወጣሱ ተሳቶ ልክ ነው ልል አይገባም ደግሞ ልክም አይደለም። ግን ወጣቱ በሰላማዊ መንገድ ተቃውሞን ሲያቀርብ መንግስት በሰላማዊ መንገድ እስካልተቀበለው ህዝቡም ባለው አቅም የመንግስትን የጎዳ መስሉት ነው። ይሄ እንግዲህ ያው አሁን በሰላማዊ መንገድ መልኩ የወጣን ህዝብ በጥይት ብሎ ከገደለው ያው ህዝብም ያለውን አቅም ተጠቅሞ ወደ ጥፋት ሄደ። ይሁንና የህዝቡን ቁጣ ለማስቆም የተደነገገው አስቸኳይ ጊዜያዎች መፍትሄ ነው ብሎ አያምንም። እሱ እንደሚለው በአሁኑ ወቅት ወጣቱ በአንድ በኩል የሚቀየር ነገር የለም ብሎ ተስፋ በመቁረጥ፣ በሌላ በኩል ደግሞ በዋጁ ምክንያት ዝም ተሰኝቶ ነው ያለው። በዘመናዊ መልኩ ያው እንትን ቅኝ ግዛት ወይም አምባገነን ግዛት ላይ ነው ያለነው። ስለዚህ በየት በምን መልኩ በሰላማዊ መልኩ ሰላማዊ ሰልፍ ስትወጪ በጥይት ያሳረርሻል በምን መልኩ ሄደች ለውጥ ልታመጭ ትችያለች? እና ወጣቱ በቃ ምንም እንቅስቃሴ አያደርግም። በጣም ፍርሃት ላይ ነው ያለው። ሀገሪቱ ወደ ወታደራዊ ግዛት ትቀይራለች፣ አሁን ላይ ምንም እንቅስቃሴ የለም ምናምን ነው የሚባለው። እንግዲህ ያለው ነገር ይሄ ነው። ያው ቢቢ ዱባይ ሀገር በስራ ላይ የምትገኝ ኢትዮጵያዊት ወጣት ናት። ሀገሯ ውስጥ የተደረጉትን የወጣቶች ተቃውሞዎች በቅርበት ተከታትላለች። ወጣቱ በሷ አይን ከፍተኛ ተሳትፎ ቢያደርግም ተሰሚነት ሊያገኝ ግን አልቻለም። ምክንያቱም ያው የሚል አንድ ነገር ሲነገር ይገደላል። አንድ ነገር ሲናገር ይታሰራል። ለስሙ ነው እኛ ኢትዮጵያን ነፃነት አለን ነፃ ዲሞክራሲ ይባላል እንጂ ምንም ነፃ ዲሞክራሲ የለንም። ስንት ህዝብ ነው ስንት ወንድሞቻችን ነው ያለቁት? ግማሹ በስደት ግማሹ እዛው ሀገሩ ላይ እና የሀገር ስም እንጂ ያለን እኛ ነፃነት የለንም። የወጣቱም ጥያቄ የእሷም ጥያቄ ነው። አሁን እኛ ያለንበትን ሁኔታ እስኪ አሁን ወጣቱ መስራት ይፈልጋል። መብላት ይፈልጋል። መልበስ ይፈልጋል። እስኪ አሁን ሀገራችን ላይ ያለው የኢኮኖሚው እንኳን ወጣቱን እንደ ልቡ እንኳን እንዳያራምድ ያደረገው አንደኛ ኢኮኖሚው፣ ሁለተኛ ነገር አገር ውስጥ ላይ ምን ሰርቶ ነው በምን አይነት ስራ ተነስቶ ነው አገሩን ስ ሊያሳድግ የሚችለው እሱ ስ ሊያድግ የሚችለው መኖሪያ ቤት በአሁን ሰዓት እስኪ አንድ ሰው አሁን ተከራይቶ የሚኖረው ስንት ብር ነው? እኔ አሁን መኖሪያ ቤት የለኝም። ኪራይ ሲያስቸግረኝ በቃ የምሰራው ሰባ ተሰደድኩኝ። ምስጋናው ከሀያ ዓመት በታች ያለው ወጣት ነው ከመንግስት ጋር ፊት ለፊት እየተጋፈጠ ያለው ይላል ትዝብቱን ሲናገር ወጣቱ የሰጠ ኃይሉን ሳይፈራ ለለውጥ ዝግጁ መሆኑን ያሳያል። በጣም በተለይ በተለይ ኦሮሚያ ክልል እና በአማራ ክልል ከፍተኛ እንቅስቃሴ ነው ያለው። ወጣቱ በቡድን በቡድን በመሆን በጣም የስራት ለውጥ እንደፈለገን የሚያሳየው። እኔ ያው አንዱ የለውጥ ፈላጊ አካል ነኝ። እኔም የወጣቱ ተሳታፊ ነኝ በአንድ በኩል፣ እንዲሁም በክፍለ ሀገር የተለያዩ ሰዎች ጋር ግንኙነት አደርጋለሁኝ። ምክንያቱም ለውጥ እንፈልጋለን። ሀገራችን ያለችበት መስቀለኛ መንገድ አሳሳቢ ነው። በስልጣን ላይ ያሉት ሰዎችም የሚናገሩትና በተግባር መሬት ላይ ያለው የማይገናኝ በጣም አሳፋሪ የሆነ ድርጊት ነው። ስለዚህ ወጣቱ ውሸት እየሰማ መኖር የለበትም። ለውጥ ነው የሚፈልገው። እኔም የለውጡ አካል ነኝ። ምስጋናው በተወሰነ መልኩ የለውጥ ጭላንጭል ማየቱንም ሳይናገር አላለፈም። እስረኞች መፈታታቸው በጣም ጥሩ ጎን ነው። ድሮም ቢሆን የተፈቱን ሰዎች እያንዳንዳቸው ስናያቸው ሀሳባቸውን በመግለጻቸው ብቻ እንጂ የታሰሩቱ እውነት ወንጀል ፈጽመዋን፣ ብለን አናምንም። ስለዚህ መፈታታቸው ጥሩ ጎን ነው። አሁንም ግን በርካታ በየወረዳው በየቀበሌው በርካታ የታሰሩ ወጣቶች አሉ። እነዚህ ጎላ ጎላ ያሉ ሰዎች ናቸው የተፈቱቱ። አሁንም ብዙ በእስር ቤት ያለ ወጣት አለ፣ እሱም መፈታት አለበት። ድሮም የሄለና እስረኞች ናቸው። ከዚህ አንጻር ወጣቱ በጣም ከፍተኛ ሚና ነበረው። የወጣቱ ሚና ነው እነዚህን እስረኞች ጥያቄውም አንዱ ጥያቄ የታሰሩ እስረኞች ይፈቱ የሚል ስለነበረ ከዚህ አንጻርም ወጣቱም ተሳክቶለታል ብዬ አስባለሁ። አሁንም ቢሆን እንደ አጠቃላይ እስረኛን በመፍታት ብቻ ለውጥ ይመጣን ብለን አናስብም። አጠቃላይ ያለው የስርዓት ለውጥ መደረግ አለበት። ነው ቁልፉ ጥያቄ። ምስጋናው ሹፌር ስለሆነ በተለያዩ አካባቢዎች በተዘዋወረበት ጊዜ ተቃውሞዎችን ታዝቧል። እሱ እንደሚለው ወጣቱ በሰላማዊ መንገድ ሀሳቡን ገልጿል። አልፎ አልፎም ስሜታዊነት ታይቶበታል። ይህም ስሜታዊነት በሳውዲ አረቢያ የሚኖሩትን ኢትዮጵያዊ መሐመድ ያስቆጣ ጉዳይ ነው። ወጣቶቹ እንኳ እያጥፉ ነው ያለው፣ ይዘት ሀይልም እየሞተ ነው ያለው፣ ሁሉም እየሞተ ነው ያለው ጥያቄያቸው ቆንጆ ነው፣ ተገቢም ነው መሆን ያለበት ነው። መንግስት እየሰጠ ያለው መልስም አሁን በጣም ቆንጆ ነው። የታሰሩትን እየተፈቱ ነው። ይሄ ደግ ስራ ነው። ከዛ ውጭ ግን መሄድ የለበትም። ከህግ በላይ መሆን የለበትም። ወጣቱ ዋናው ችግር ያለው አሁን ወጣቶቹ መንገድ መዝጋት፣ ደሀ ሀገር ያለች ደግሞ ያለው ፋብሪካ መቃጠል፣ ዘር እየለየ መምታት፣ ይሄ አያስፈልግም። እኛ የሚያስፈልገን ድሀ ህዝብ ብለን አንድ ኢትዮጵያ ብለን አስፈላጊውን የምንፈልገውን ሁሉ ለመንግስት መጠየቅ እንድ ካለ ቀላል ኮ ነው። እንዴት ነው ቀላል የሚሆን? ህዝብ ኳ ያመልጥም። መንግስት ምርጫ ቅርብ ነው። በምርጫ ሊወርድ ይችላል። ችግር የለውም፣ የማይፈልገው ከሆነ ህዝብ ማለት ነው። ነጻ ምርጫ ተካሂዷል ወይም ይካሄዳል ብለው ግን ብዙዎች አያምኑም። ይህም ነው የቄሮን ወጣት ለምሳሌ ወደ ተቃውሞ ሰልፍ የገፋፋው። ችግሩ በጣም በይፋ የታየኝ ከሁለት ሺ ሁለት አመተ ምህረት ጀምሮ ነው። ለምሳሌ ምርጫ ነበረ በዛን ጊዜ እንደ ታዛቢ አስቀምጦን ነበር እንደ ካምፓስ ማለት ነው። ግን ያየሁት ነገር ልክ ምርጫው ካለቀ በኋላ አስራ ሁለት ሲያል ግቡ አሉ። ድምፁ በእንትን ይቀመጣል፣ ከዛን ጠዋት እንትን እንላለን አሁን ግቡ አሉ። ከዛን እኛ በቃ እኔ ወደ ቤት ስገባ ሌሎቹ እምቢ አሉ። ልክ ወደ አንድ ሰዓት ሁለት ሰዓት ሲደርስ አፈና ተጀመረ አሉ። በግድ በቃ በድብደባ ውጡ ተብሎ የሌላውን ታዛቢ ፓርቲ ወደ ቤት አስገብቶ እንትኑ ተበጠበጠ፣ በቃ ድምፁ ማለት ነው። ከዛን ጊዜ ጀምሮ በይፋ ስላየው፣ በቃ ችግር እንዳለ ተረዳው። ከዛም በኋላ በቃ ማየው ሁሉ ትክክል አልነበረም። በኢትዮጵያ ፖለቲካዊ እንቅስቃሴ የወጣቱን ተሳትፎ የቃኘው የዛሬው የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። መልካም ሳምንት